hagyanya report የጥምር ዜግነት ጉዳይ አጀንዳ ሆኖ ለኢትዮጵያ ብሔራዊ ምክክር ኮሚሽን ቀረበ። የዲያስፖራው ማህበረሰብ የጥምር ዜግነት ጉዳይን አጀንዳ አድርጎ ለኢትዮጵያ ሀገራዊ ምክክር ኮሚሽን ማቅረቡን የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ አስታውቀዋል። የኮሚሽኑን የ2017 አፈጻጸምና የ2018 እቅድ አስመልክቶ ፕሮፌሰር መስፍን በሰጡት ጋዜጣዊ መግለጫ በተጠናቀቀ የ2017 ዓ ም ከህዝባዊ መድረኮች ከተቋማትና ከግለሰቦች ውጤታማ አጀንዳዎችን ሰብስበናል ብለዋል። ኮሚሽኑ ከሀገር ውስጥ ባለፈ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን በአጀንዳ ማሰባሰብ ምክክር እንዲሳተፉ ማድረጉንም አስታውቀዋል። በሂደቱም ሰሜን አሜሪካ፣ ካናዳ፣ ደቡብ አፍሪካና ሌሎች ሀገራትን ተደራሽ ለማድረግ ጥረት ማድረጋቸውንም ገልጸዋል። የጥምር ዜግነት ጉዳይም ትኩረት እንዲሰጠው ከዲያስፖራው ማህበረሰብ ሰፊ ግፊት ቀርቧል ያሉት ኮሚሽነሩ ጉዳዩ በሀገር ውስጥ አጀንዳ ማሰባሰብ ሂደት የቀረበ መሆኑንም አክለው ገልጸዋል። የዲያስፖራ የአጀንዳ ማሰባሰብ መድረኮች ስኬታማ ነበሩ ያሉት ፕሮፌሰሩ በ2018 ዓ ም ከዲያስፖራው አጀንዳ የማሰባሰብና በምክክር ጉባኤው የሚሳተፉ ተሳታፊዎች የማስመረጡን ስራም እናጠናቅቃለን ብለዋል። ከትግራይ ክልል በስተቀር በሁሉም ክልሎችና ከተማ አስተዳደሮች እንደዚሁም በፌዴራል ደረጃ አጀንዳ ማሰባሰቢያ የምክክር መድረኮች መከናወኑን የገ ለጹት ፕሮፌሰር መስፍን በተጠናቀቀው በጀት ዓመት የተደረገው የአጀንዳ ማሰባሰብ ሂደት ግልጽና ዴሞክራሲያዊ ነበረም ብለዋል። የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ በበኩላቸው ከአጀንዳ ማሰባሰብ ሂደቱ ጎን ለጎን የተካሄደው ቁልፍ ተግባር በሀገራዊ ምክክር ጉባኤው ላይ የሚሳተፉ ተወካዮችን የማስመረጡ ስራ ነበር ብለዋል። በአዲሱ ዓመት በሚጀመረው ጉባኤ 4500 የሚሆኑ ተወካዮች ይሳተፋሉ ተብሎ እንደሚጠበቅም አመልክተዋል። የቀድሞው የአሜሪካ ፕሬዝደንት ጆ ባይደን በሰሜን ኢትዮጵያ በተካሄደው ጦርነት የተነሳ በኢትዮጵያ ላይ አስተላልፈውት የነበረው ፕሬዚዳንታዊ ትዕዛዝ ፕሬዚደንት ዶናልድ ትራምፕም ባለበት እንዲቀጥል ወስነዋል። በፕሬዚደንት ትራምፕ ረቡለት የተፈረመውና ባለበት እንዲጸና የተወሰነው ፕሬዚዳንታዊ ትዕዛዝ ትግራይ ውስጥ ተቀስቅሶ ወደ ሌሎች የኢትዮጵያ ሰሜናዊ ክፍሎች ተስፋፍቶ የነበረው የእርስ በርስ ጦርነት አሳሳቢ በነበረበት ወቅት ነበር ተግባራዊ እንዲሆን በቀ ቀድሞ ፕሬዚዳንት ጆ ባይደን የተወሰነው የተለያዩ ቀባዎችን የሚጥለው ይህ ፕሬዚዳንታዊ ትዕዛዝ ለተጨማሪ አንድ ዓመት እንዲቀጥል የተወሰነበት ሰነድ በኢትዮጵያና በአጠቃላይ የአፍሪካ ቀንድ ያለውን ሰላም፣ ደህንነትና መረጋጋትን ስጋት ላይ የጣለው በሰሜን ኢትዮጵያና ከእርሱ ጋር ተያይዞ ያለው ሁኔታ ለአሜሪካ ብሔራዊ ደህንነትና የውጭ ፖሊሲ አሳሳቢና የተለየ ስጋት ደቅኗል በማለት መሆኑን ቢቢሲ ዘግቧል። በዚህም ምክንያት ኢትዮጵያን በሚመለከት ከአራት ዓመት በፊት በቀድ ደግሞ ፕሬዚደንት ጆ ባይደን ተላልፎ የነበረውና ተግባራዊነቱ የፊታችን መስከረም 7 ቀን 2018 ዓም ሊያበቃ የነበረው የአስቸኳይ ፕሬዚዳንታዊ ትዕዛዝ ለተጨማሪ አንድ ዓመት እንዲቀጥል ፕሬዚደንት ትራምፕ ወስነዋል። በንግድ ዘርፍ የተሰማሩ አካላት በሞተር ኃይል የሚንቀሳቀሱ ጀልባዎችን ለአንድ ዓመት ያህል ከቀረጥና ከታክስ ነፃ እንዲያስገቡ ፈቅጃለሁ አለ የገንዘብ ሚኒስቴር። የሞተር ጀልባዎች ያለ ቀረጥ እንዲገቡ የተፈቀደው ሐይቆች የቱሪዝም መዳረሻዎች እንዲሆኑ ምቹ ሁኔታን ለመፍጠር መሆኑን ሚኒስቴሩ ባወጣው መግለጫ አስታውቋል። ያለቀረጥ እንዲገቡ ከተፈቀደላቸው ስምንት አይነት ጀልባዎች መካከል ለአሳ ማጥመጃና ለአጫጭር ርቀት የመንገደኛ ማጓጓዣ የሚያገለግሉ በመካከል መካከለኛ ሐይቆች ላይ ለቱሪስትና ለአደጋ ጊዜ የሚያገለግሉ ፈጣን ጀልባዎች፣ ለቱሪስቶች አገልግሎት የሚውሉ ግልጽ ወይም በከፊል የተሸፈኑ ጀልባዎች፣ የሰው ማጓጓዣ ጀልባዎች፣ ለጥናትና ምርምር የሚያገለግሉ ጀልባዎችና ለግል አገልግሎት የሚውሉ ጀልባዎች ይገኙበታል። ገንዘብ ሚኒስቴር በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንም በዚህ እንዲሳተፉ ጥሪ አቅርበዋል። በኢትዮጵያ አየር መንገድ ላይ የናይጄሪያ የአየር ትራንስፖርት ሰራተኞች ማህበር ጠርቶት የነበረውን የሰራተኞች የስራ ማቆም አድማ በአገሪቱ መንግስት አሸማጋይነት ሐሙስ ዕለት መሰረዙን የናይጄሪያ ጋዜጦች ዘገቡም። ማህበሩ አድማውን የጠራው የኢትዮጵያ አየር መንገድ በናይጄሪያ ለሚገኙ ሰራተኞቹ የ13 ወራት ውዝፍ ደሞዝ ካለመክፈሉ፣ ለሰራተኞቹ የስራ እድገት መስጠት ከማቆሙ፣ የሰራተኞች ደሞዝ ዝቅተኛ ከመሆኑና ከኮንትራት ቅጥር ጋር ችግሮች የተያያዙ ያልተፈቱ ውዝግቦች መኖራቸው በመጥቀስ ነበር ብሏል ዋዜማ በዘገባው። በሽምግልናው መሰረትም አየር መንገዱና ማህበሩ በውዝግቡ ዙሪያ ለመነጋገር የሁለት ሳምንት የጊዜ ገደብ እንዳስቀመጡና በዚሁ ጊዜ ውስጥ ሁለቱ ወገኖች ለቀጣይ ድርድር እስኪቀመጡ ድረስ ማህበሩ አድማ ላለመጥራት መስማማቱንም ዋዜማ አክሎ ዘግቧል። የአዲስ አበባ ዲክላሬሽን ወይም የአየር ንብረት የስምምነት ሰነድ ጸደቀ። በተጠናቀቀው የአፍሪካ የአየር ንብረት ጉባኤ የአፍሪካውያንን የጋራ ድምፅ የያዘውና ፍትሃዊ የአየር ንብረት ፋይናንስን ለማረጋገጥ ያስችላል የተባለው የአዲስ አበባ ስምምነት ወይም አዲስ አበባ ዲክላሬሽን ሰነድ ጸድቋል። በስምምነቱ መሰረትም የአፍሪካ መሪዎች ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ለመገንባት ተፈጥሮን መሰረት ያደረጉ መፍትሄዎች ላይ አጽንኦት ሰጥተው እንደሚሰሩ አረጋግጧል። የጋራ ስምምነት ሰነዱ የአፍሪካ ሕብረት ታላቁን የአረንጓዴ ግንብ ኢኒሽቲቭ፣ የአፍሪካ መሬቶችን መልሶ ማቋቋም፣ የኢትዮጵያ አረንጓዴ አሻራ ኢኒሽቲቭ ቁልፍ አፍሪካዊ ውጥኖችን በማስፋፋት የተጠናከረ ዓለም አቀፍ ድጋፍ እንዲኖር የሚጠይቁ ጉዳዮችን ያካተተ ነው። የጉባኤው ተሳታፊ የአፍሪካ መሪዎችም የአጉሪቱን ድምፅ በማሰማት ለአየር ንብረት ቀውስ መፍትሄዎች ዓለም አቀፋዊ ምላሽ እንዲሰጥ በማድረግ ቃል ኪዳናቸውን ወደ ተግባር ለመቀየር አንድነታቸውን ያረጋግጡ የሚለወጡበት ሰነድ ነው ተብሏል። በኢትዮጵያ ተግባራዊ ለተደረገው የአረንጓዴ አሻራ መርሃ ግብር ተመሳሳይ ስራዎችን ለመስራት የአህጉሪቱን አገራትም የሚያነሳሳ ማሳያ ነው በሚልም እውቅና የሰጠ ሰነድ ነው ተብሏል። ያለ ሐኪም ትዕዛዝ የሚሸጡ መድኃኒቶች ላይ የታክስ አፈጻጸም እንዲቆም ተጠየቅም። የገንዘብ ሚኒስቴር የኅብረተሰቡ የጤና እንቅስቃሴ አቅርቦት ላይ ተጽዕኖ እንዳይፈጠር ለማድረግ ያለ ሐኪም ትዕዛዝ የሚሸጡ መድኃኒቶች ላይ የተጨማሪ እሴት ታክስ ወይም ቫት ውሳኔ እንዳይሰጥ ለገቢዎች ሚኒስቴር ማሳሰቢያ ሰጥቷል ተብሏል። ይህ ጥያቄም የመጣው የጤና ሚኒስቴር ባነሳው ስጋት መሰረት ነው ተብሏል። የገንዘብ ሚኒስቴር በጻፈው ደብዳቤ የገቢዎች ሚኒስቴር በፋርማሲ ዎች ለሚሸጡት እንደ ፓራሴታሞል ጸረ አለርጂ መድኃኒቶች፣ የወሊድ መቆጣጠሪያና ለህፃናት እድገት የሚረዱ ቫይታሚኖች ላይ ታክስ እንዳይጣል የሚጠይቅ ነው ተብሏል። የጤና ሚኒስቴር እነዚህ መድኃኒቶች የህብረተሰቡ መሰረታዊ የጤና ፍላጎት በመሆናቸው ከታክስ ነፃ መሆን አለባቸው ሲል ጠይቋል። የገንዘብ ሚኒስቴርም ይህንን አቋም በመደገፍ በአዋጁ በሐኪም የሚታዘዙ መድኃኒቶች ከታክስ ነፃ የተደረጉበትን ዓላማ ሙሉ በሙሉ ለማስፈጸም እንዲረዳ ያለ ሐኪም ትዕዛዝ የሚሸጡ መድኃኒቶች ደግሞ ከታክስ ነፃ መሆን እንዳለባቸው በደብዳቤው ጠይቋል ተብሏል። በዚህም መሰረት መድኃኒቶቹ ከታክስ ነፃ እንዲሆኑ የሚያስችል የህግ ማሻሻያ ለሚኒስትሮች ምክር ቤት መቅረቡንም ሚኒስቴሩ ገልጿል። ሕጉ በምክር ቤቱ ታይቶ እስኪጸድቅ ድረስ የገንዘብ ሚኒስቴር፣ የገቢዎች ሚኒስቴር የመድኃኒት መደብሮች ላይ የጀመረውን የታክስ ውሳኔ ለጊዜው እንዲያቆም አሳስቧል ተብሏል። ግዙፉ የቢሾፍቱ አውሮፕላን ማረፊያ በ2030 እንደ አውሮፓውያኑ ዘመን አቆጣጠር ዓለም አቀፍ የበረራ አገልግሎት መስጠት ይጀምራል ተባለም። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአምስት ዓመታት ውስጥ ግንባታው ተጠናቆ ዓለም አቀፍ የበረራ አገልግሎት መስጠት እንዲጀምር እየሰሩ መሆኑን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ገልጸዋል። የአዲሱ አውሮፕላን ማረፊያ ግንባታ ሲጠናቀቅ የኢትዮጵያን አቪሽን ኢንዱስትሪ ትልቅ እምርታ ላይ ያስቀምጣል ብለዋል አቶ መስፍን። 2018 የኢትዮጵያውያንን አዲስ ዓመት በማስመልከት ሰሞኑን ከኢዚያ ጋር አድርገውት በነበረው ቆይታም። አየር መንገዱ የአውሮፕላን ማረፊያዎችን በማስፋፋትና አዳዲስ የበረራ መስመሮችን በመክፈት ላይ መሆኑን የጠቀሱት ዋና ስራ አስፈጻሚው በ2018 በጀት ዓመት የአዲሱ የቢሾፍቱ አውሮፕላን ማረፊያ ግንባታን ለማስጀመር ዝግጅታችንን አጠናቀናል ብለዋል ተነሺ አርሶ አደሮችን ወደ አዲስ ቦታ ለማዘዋወርም የቤቶች ግንባታ እየተጠናቀቀ ነው ነው ብለዋል። ለአውሮፕላን ማረፊያው ግንባታም ፋይናንስ በማፈላለግ ላይ መሆናቸው ይታወቃል። በ18 1 ስራ 8 ወራት ብቻ በህገወጥ መንገድ 223 ሺህ ኢትዮጵያውያን ወደ አረብ አገሮች ተሰደዋል ተባለም። በዓለም አቀፍ የፍልሰተኞች ድርጅት አይኦኤም እንደ አውሮፓውያን ዘመን አቆጣጠር ከ2024 እስከ ሰኔ 2025 ድረስ በኢኮኖሚያዊ ችግርና በጦርነት ምክንያት በህገወጥ መንገድ በየመን አቋርጠው ወደ አረብ ሀገሮች የተሰደዱ ኢትዮጵያውያን ቁጥር 223 ሺህ ደርሷል ብሏል። በ18 ወራት ብቻ በምስራቅ የስደተኞች መተላለፊያ መስመር የሆኑትን ጅቡቲንና የመንን አቋርጠው ወደ አረብ አገሮች ከተጓዙ 238 ሺህ የአፍሪካ ቀንድ ዜጎች መካከል 97 በመቶ ኢትዮጵያውያን ናቸው ያለው አይኦኤም ሶማሊያ ሁለት በመቶና አንድ በመቶ የሚሆኑ ደግሞ የሌሎች አገሮች ዜጎች ናቸው ብሏል። ድርጅቱ ሰሞኑን ባወጣው ሪፖርት ስደተኞች በሕገ ወጥ አዘዋዋሪዎች ምክንያት ወደ አረብ ሀገሮች ለመጓዝ የሚሰደዱት 97 በመቶ የሚሆኑት በኢኮኖሚ ችግር፣ 3 በመቶ የሚሆኑት ደግሞ ግጭት፣ ጦርነትና እስራትን በመፍራት እንደሆነ ጠቁሟል። በሕገ ወጥ አዘዋዋሪዎች አማካኝነት ወደ አረብ አገሮች የተጓዙት ኢትዮጵያውያን እንደ አውሮፓውያኑ ዘመን አቆጣጠር በ2024 18000 እንደ አውሮፓውያኑ ዘመን አቆጣጠር በ2025 6 ወራት ደግሞ 115000 ናቸው ብሏል። ሪፖርተር ባወጣው ዘገባ በመጨረሻም የፕሮፌሰር በየነ ጴጥሮስ ፋውንዴሽን ተቋቋመ። የፕሮፌሰር በየነ ጴጥሮስን ህልም ለማስቀጠልና ለህብረተሰቡ የሚጠቅሙ ተግባራትን ለማከናወን የሚረዳ ነው የተባለው የፕሮፌሰር በየነ ጴጥሮስ ፋውንዴሽን ተቋቁሟል። የፋውንዴሽኑ ምክትል ፕሬዚደንት ፕሮፌሰር ሀብታሙ ወንድሙ በምስረታው ወቅት እንዳሉት በፋውንዴሽኑ የተለያዩ የምርምር ስራዎች ይከናወናሉም። የሴቶችና ማህበራዊ ጉዳይ ሚኒስትሯ ኤርጎጌ ተስፋዬ ለየት ያለ ስብ ና ባለቤት ከነበሩት ከፕሮፌሰር በየነ ጴጥሮስ የሥራ ውጤት ብዙ በመማር ትውልድን መቅረጽ ይገባል። ለዚህም ፋውንዴሽኑ ትልቅ ሚና ይጫወታል ብለዋል። የፕሮፌሰር በየነ ጴጥሮስ ባለቤት እና የፋውንዴሽኑ ፕሬዚዳንት ወይዘሮ ቱን ወልዴ የፕሮፌሰር በየነን ራእይ ለማስቀጠልና ለህብረተሰቡ የሚጠቅሙ ተግባራትን ለማከናወን የድጋፍ ጥሪ አቅርበዋል። ፋውንዴሽኑ በጤና ላይ ያተኮሩ ምርምሮችን እንደሚያከናውን፣ ዲጂታል ቤተመጻሕፍት እንደሚገነባ ሰላማዊ የፖለቲካ ፉክክር እንዲኖር እንደሚሰራ፣ ወጣቶችንና ህፃናትን ለማሰልጠን፣ እንደዚሁም የፖሊሲ ግብዓቶችን ለማቅረብ እንዳቀደ በወቅቱ ተገልጿል። ፋውንዴሽኑ በኢትዮጵያ የሲቪል ማህበረሰብ ድርጅቶች ባለሥልጣን ተመዝግቦ ህጋዊ ስራ በይፋ መጀመሩም ተገልጿል። ሀገርኛ ሪፖርት